ጋቢና ቪኦኤ ጋቢና ቪኦኤ። ሰላም ሰላም ሰላም። እንዴት አመሻችሁ? ተሳፈሩ ገባ በሉ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁት። Ladies and gentlemen, mm -hmm. ladies and gentlemen, <laughs> ladies and gentlemen. Africa's Lava DJ, DJ back to you on the one and two. One love is me. Mission. ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ አድማጮቻችን። ከአሜሪካን ድምጽ ሬዲዮ ጣቢያ በቀጥታ የሚተላለፍላችሁ ጋቢና ቪኦኤ የተሰኘው ፕሮግራማችን ተጀምረዋል። ዛሬ አርብ ነው። ጋቢና ሙዚቃ የተለያዩ ሰዎችን ጭኗል። ከዛም የተለያዩ ሙዚቃዎችም ተዘጋጅተዋል። ዲጄ ፋቱ ነኝ። እንግዲህ የጫናቸው ሰዎች ራሳቸውን ያስተዋውቁልን። በሀቫና እና በፍሎሪዳ መካከል ያለው ርቀት 145 ኪሎሜትር ብቻ ቢሆንም ኢንጂነር ሺህ በሺህ ካሳ እባላለሁ። በሙያዬ ኬሚካል ኢንጂነር ነኝ። ኬሚካል ኢንጂነሪንግ የተማርኩት ኩባ ነው። ኩባ በመርከዝ ሄደን የተማር የመጀመሪያ ኢትዮጵያኖች ነ ከዚያ ውስጥ እኔ አንዱ ነኝ። እኔ ቢዲ ቅምላል ይባላል። ዘፋኝ ነኝ። ሳልሳም አስተምራለሁ። ሳልሳ የሙዚቃ ስልት ስረመሰረቱ ኩባና በውሃ ከተከበበችው ደሴት ፖርቶሪኮ ነው። ጋቢና ቪኦኤ ጋቢና VOA. Let's cross boundaries together. Uh, Gabina አድማጮች፣ ዲጄ ፋቱ ነኝ። ጋቢና ቪኦኤ ጋቢና ሙዚቃ ነው የምታደምጡት። ፕሬዚደንት ኦባማ ባለፈው ሰኞና ማክሰኞ ወደ ኩባ ታሪካዊ ጉብኝት አድርገው ነበር። ስለ እሱ ነው ዛሬ የምንሰራው። ስለ ኩባ እንቃኛለን፣ ስለ ሳልሳ ሙዚቃ እናወራለን። ፕሬዚዳንት ኦባማ ደግሞ የተናገሩትን እስኪ እናደምጥ። ላባና ኢስታሶሎ አኖቬንታ ሚሴስ ላፍሎሪዳ በሃቫና እና በፍሎሪዳ መካከል ያለው ርቀት 145 ኪሎ ሜትር ብቻ ቢሆንም እዚህ ለመድረስ ስቃይንና መላየትን ባቀፉ የርዮት ዓለምና የመሰናከሎች ታሪክ ምክንያት ረጅም ጊዜ ለመጓዝ ተገደናል። ኦባማ ይህን ንግግር ያደረጉት ኤል ግራንድ ቴያትራ ደ ሃቫና በተባለው ታሪካዊ የሃቫና ቲያትር ቤት ነው። ፕሬዝደንት ኦባማ አያይዘውም በዋሽንግተንና በሃቫና መንግስታት መካከል ልዩነት እንዳለ ግልጽ ነው። ልዩነቶችም ችላ የሚባሉ አይደሉም። ይሁንና ሁለቱም ሀገሮች ግንኙነታቸውን በማሻሻል ረገድ ታሪክ ሰርተው ወደፊት መራመድ የማይችሉበት ምክንያት አይኖርም ብለዋል። ይ ሄር ቱ ሪ እኔ እዚህ የመጣሁት በአሜሪካ አገሮች የመጨረሻውን የቀዝቃዛ ጦርነት ርዝራዥን ለመቅበርና ለኩባ ሕዝብ የወዳጅነት እጅ ለመዘርጋት ነው። ፕሬዚደንት ኦባማና ፕሬዚደንት ራውል ካስትሮ ትላንት ማታ ተገናኝቶ ከተነጋገሩ በኋላ በጋራ ለጋዜጠኞች መግለጫ ሰጥተዋል። የፕሬዚደንት ኦባማ ጉብኝት አዲስ ምዕራፍ ቢከፍትም በሁለቱም ሀገሮች መካከል ያለው ስር የሰደደ ልዩነት ጎልቶ መታየቱ አልቀረም። ከዚህ በፊት ደጋግሜ እንደተናገርኩት ሁሉ ከአምስት ከባድ አስርተ ዓመታት በኋላ የሁለቱ መንግስታት ግንኙነት በአንድ ሌሊት ይቀየራል ማለት አይደለም። ፕሬዚዳንት ካስትሮ እንደ ጠቀሱት ሁሉ ከአንዳንድ ከባድ ልዩነቶች ጋር እንቀጥላለን። ልዩነቶችም ዲሞክራሲንና ሰብአዊ መብቶችን ያቀፉ ናቸው። ፕሬዚዳንት ካስትሮ በበኩላቸው ጓንታናሞ ወደ ኪባ እንዲመለስና ዩናይትድ ስቴትስ በኩባ ላይ የጣለችው ማዕቀብ እንዲነሳ ደግመው ጠይቀዋል። ዩናይትድ ስቴትስ ኩባ ላይ የደነገገችው እገዳ ቢነሳ የብዙ ነገሮች ሊደረጉ ይችላሉ። ፕሬዚዳንት ኦባማና አስተዳደራቸው በጉዳዩ ላይ ያላቸውን አቋም እንገነዘባለን። የዩናይትድ ስቴትስ ምክር ቤት እገዳውን እንዲያነሳ በተደጋጋሚ ጥሪ አቅርበዋል። መንግሥታቸው ከቅርብ ጊዜያት ወዲህ የወሰዳቸው እርምጃዎች አዎንታዊ ናቸው ሆኖም በቂ አይደሉም። ዩናይትድ ስቴትስ ዲሞክራሲን በመደገፍ መናገሯን እንደምትቀጥል ግልጽ አድርጌያለሁ። ይህም የኩባ ሕዝብ የራሱን ዕድል በራሱ የመወሰን መብት እንዲኖረው የሚለውን ያቅፋል የመናገር የመሰብሰብና የእምነት ነጻነትን ስላቀፉ ሁለንተናዊ ሰብአዊ መብቶችን በመደገፍ መናገራችን ይቀጥላል። ፕሬዚደንት ኦባማ ከኪዩባ የንግድ ሰዎች ጋር በቢራ መጥመቂያ ቦታ ተገናኝተው ተነጋግረዋል። የኪዩባ ብሔራዊ ጀግና ሆዜ ማርቲ መታሰቢያንም ጎብኝተዋል። ፕሬዚዳንት ኦባማ እንግዲህ ባለፈው ታሪካዊ ጉብኝታቸው ኩባ ላይ ባደረጉት ንግግር ነበር። አዳነችና ሰለሞን እንደዚህ አድርገው ያዘጋጁልን ጋቢና ቪኦኤ ነው የምታደምጡት። ስቲጄ ፋትሱ ነኝ። ሲሊያ ክሩዝ በጣም የታወቀች የሳልሳ ሙዚቀኛ ናት። ኪምባራ ታደምጣላችሁ ቢና ቪኦኤ ስማ አንተ ፈዛዛ መልሴን አምጣ ቸና ገኙ ዲጄ ፋሱን ኪምባራ ኪምባራ ያደመጣችሁት የሲሊያ ክሩዝ ሙዚቃ ነበር። በጣም የታወቀች የሳልሳ ንግሥት ይሏታል። ቢና ቪኦኤ ጋር ቢና ሙዚቃ ነው። በዛ ፕሮግራማችን ላይ ኩባ ነው የምንቃኘው። ስለ ኩባ ስናስብ በጣም ብዙ ነገር ማውራት እንችላለን። ሙዚቃ አለ ባህላቸዋል። ስለዚህ ሁሉ ሊነግረኝ ስልክ ደውዬ ነበር ወደ ኢትዮጵያ። ኢንጂነር በሺካሳ ይባላል። በአንድ ወቅት የኩባና የኢትዮጵያ ግንኙነት ላይ ለትምህርት ከሄዱ የኢትዮጵያውያኖች አንዱ እሱ ነበርና ስለ ኩባ ጠይቄው ይህንን ነግሮኛል። ስለ ኩባና ድምፅ ኩባ ማለት እንግዲህ ክሪስቶፈር ኮሎምቦስ በዛ ኤክስፔዲሽኑ አሜሪካንን ሲያገኝ የመጀመሪያዋ ያገኛት የአሜሪካን በሴት ኩባን ነው ገብተዋል። መጀመሪያ ኮሎምቦስ ላንድ ያደረገው ኩባ ነው፣ ዋማ የሚባል ቦታ ነው። እና የዛን ጊዜ ዓለምን ይዞር ስለነበረ፣ ህንድ ደርሶ ስለነበረ እዛ ያገኛቸውን ቀይ የሆነው ህንድ የመሰሉ ሲያይ በዛ ነው ሬድ ኢንዲያንስ ያላቸው፣ ያ ማለት ኔቲቭ አሜሪካኖችን ነው። እና መጀመሪያ ኩባን ነው ያገኘው፣ ገብተዋል። እና ከዛ በኋላ እንግዲህ የዛሬ አምስት መቶ እና ስድስት መቶ ዓመት ነች ያቺ አጉር የተመሰረተችው። እዛ ሁሉም መጤ ነው። እና ኩባያን ማለት እንደ ማንኛውም እንደ ኖርዝ አሜሪካና እንደ ሳውዝ አሜሪካና እንደ ሴንትራል አሜሪካ ከአለም የተሰባሰቡ ዜጎች ያሉባት ነው። እና ነጭ አለ፣ ጥቁር አለ፣ ሜስቲሶ ደግሞ የሚሉት አለ። ሜስቲሶ ማለት ክልስ ነው የምንለው ከነጩም ከጥቁሩም ከቻይናውም ጋር የተደባለቀ ማለት ነው። አብዛኛው ነጭ ነው። አብዛኛው ነጭ ነው። ኦልሞስት ነጩ ኦልሞስት ወደ ስልሳ አራት እስከ ስልሳ አምስት ፐርሰንት ነው። ይሄ ቅይጡ ደግሞ ወደ ሀያ አራት ፐርሰንት ነው። ብላኩ ደግሞ ጥቁሩ ወደ አስር እና ዘጠኝ ፐርሰንት አካባቢ ነው። ያ የኩባ ሕዝብ ይመስለኝ። ባህላዊ ምግባቸው ሩዝ ነው፣ ሾርባና ከአሳ ጋር ወይም ከዶሮ ጋር ነው እንግዲህ። እና የኩባ ትልቁ ምርት ስኳር ነው እንግዲህ። ትልቋ የአምለ አለማችን የስኳር አምራች ሀገር ነች። እኛ እዛ ኩባ በገባንበት ጊዜ ሁለት መቶ ሀምሳ ሁለት የስኳር ፋብሪካ ነበራት። እንግዲህ አስብ፣ ሁለት መቶ ሀምሳ ሁለት የስኳር ፋብሪካ ማለት ሁለት መቶ ሀምሳ ሁለት እንግዲህ ፊንጫ ወይ ደግሞ ወንጂ ማለት ነው። ብዙ ጣፋጭ ነገር ይበላል፣ ብዙ ጣፋጭ ጁስ ይጠጣል። ከዛ ቀጥሎ ያለው ምርታቸው ሲትሪክስ ነው፣ ፍራፍሬ ነው። ብርቱካን፣ ሙዝ፣ አቮካዶ፣ አናናስ ምናምን። እዛም በአለም ከፍተኛ አቅራቢ አገር ኩባ አንደኛ። ሶስተኛው ታባኮ ነው። ኩባ ውስጥ ታባኮ ማለት ደግሞ የሲጋሬት የታወቀ ሀገር ነው። አሁን ታባኮ በዛ በማዕቀቡ ምክንያት ኩባ ኤክስፖርት ማድረግ ስለማትችል እየተወደደ ውድ ሆነ ገብተዋል እና ማዕቀቡ ራሱ ለኩባ ታባኮ ትልቅ አስተዋጽኦ አድርጓል። በዓለማችን ላይ ውዱ ታባኮ የኩባ ታባኮ ነው። ኮሂባ አለ፣ ኮሂማር አለ እና የተለያዩ ስም አላቸው ገብተዋል ከዛ እያለ እንግዲህ ወይዘሯ ትሮፒካል ኤሪያ ላይ ስለተቀመጠች ያው በአብዛኛው ሙቃማ ነው። አቨሬጅ ቴምፕሬቸሯ ከሰላሳ አምስት እስከ አርባ ነው። ሀይማኖቱን እንግዲህ አብዛኛው ኦልሞስት ወደ ሰማንያ አምስት ፐርሰንቱ ሮማን ካቶሊክ ነው። ከዛ የቀረው የተረፈው አስራ አምስት ፐርሰንት ደግሞ ፕሮቴስታንት አለ ጂሆባ አለ። ከዛ ሁለ ደግሞ የሆነ አንድ ሃይማኖት አለ። የጥቁሮች ነው አብዛኞቹ የአፍሪካ ከዲኒ ተጋና ምናምን አካባቢ መጣ። እነኚህ ተደማምረው አስራ አምስት ፐርሰንት ነው የሚሆኑት። ኩባ ውስጥ ሱፍና ከረባት አድርገህ መታየት ማለት በጣም ባላገር ነህ ማለት በማንኛውም ወቅት ኩባ ውስጥ ሙቀት ነው። እና አብዛኛው ልብስ ሸሚዝ እና ሱሪ ነው። ከዛ በኋላ ሸሚዙ ስስ ነው። የክብር ልብሱ እኛ ሀገር እንዳለው የአበሻ ልብስ ምናምን፣ ዋያ ብሔራ የሚሉት ሸሚዝ ነው። ዋያ ብሔራ ይባላል። ያ ነው ሸሚዙ ነው የኩባ ትራዲሽናል የባህል ልብስ። ሙዚቃን በተመለከተ ደግሞ እንግዲህ ለዓለማችን ላይ ሳልሳ ሙዚቃ በዓለማችን ላይ በጣም የታወቀ ነው። ኦሪጂኑ ኩባ ነው። ኦኬ እንግዲህ ሳልሳ የአፍሪካው ባህልና የአውሮፓው መሀል ቅልቅል ነው። ከዚህ በተረፈ በሳልሳ ብቻ አደለም፣ ኩባ የምትዋወቅ ብዙ አይነት የዳንስ እና የሙዚቃ ባህሎች አሏት። ሳልሳ አለ። ከሳልሳ ባይ ወይ ካሲኖ ነው የሚባለው፣ ኢንተርናሽናሊ ነው ሳልሳ ነ ሲሉ ኩባዎች ካሲኖ ነው የሚሉት። ከዛ ዋዋንኮ የሚሉት አለ፣ ማምቦ አለ፣ ሜሬንጊ አለ። እነዚህ ነ የተለያዩ ሀገር ባህል እንትኖች ናቸው፣ ገብተዋል። እና የሀይማኖት ልዩነት የሌለበት፣ የብሄር ልዩነት የሌለበት በጣም ደግሞ የሚገርመው ነገር ኩባ ከማንም ሀገር ጋር ጎረቤት አደለችም፣ የኩታ ገጠም መሬት የላትም በባህር የተከበበች መስ ገብተዋል እና ለሴኪሪቲም፣ ለሀገር ሴፍቲም በጣም ያመጥላል። ይህን ኩባ ባህሏን እንትናም እንግዲህ ይሄን ይመስላል። ኩባ በዚህ በጣም ታድላለች። ያቢና ቪኦኤ አድማጮቻችን ኢንጂነር ሺበሺ ካሳ ይባላል። በጣም በጥሩ ሁኔታ ነው ኩባን ያስረዳን። በማስከተል ደግሞ ወደ ሙዚቃው ስንሄድ ወደ ኢትዮጵያ ደቡ የነበረ ብቲክ ትባላለች። ሳልሳ ታስተምራለች ላለፉት ሰባትና ስምንት ዓመታት ከዚህ ከቨርጂኒያ ነው ወደ ኢትዮጵያ የሄደችው። እሷ ደግሞ ስለ ሳልሳና ስለ ሳልሳ ሙዚቃ በኢትዮጵያ ውስጥ ትነግረናለች። ሳልሳ ቨርጂኒያ ኮሚንዋልት ዩኒቨርሲቲ ነበር የምማረው። ና እዛ ኮምፒት አደረግ ነበር በቦሮም ዳንሲንግ ለትምህርት ቤቴ ትምህርት ቤቴን ወርክ ዬ ነው ኮሌጅም እና ቦሮም ዳንሲንግ ኮምፒት ሳደረግ በዛው ሳልሳ ኢንትሮዲስ አደረጉኝ። በሳልሳም ኮምፒት ማድረግ ጀመርኩኝ። አዲስ አበባ ሙቭ ሳደረግ እዚህ ሳልሳ ለማስተማር ዲሳይድ አደረኩኝ። ና ባይላሞስ የሚባል አንድ ክለብ ከፈትኩኝ። ላለፉት ስምንት ዘጠኝ አመት ሳልሳ አስተምራለው Salsa com inchada, a Salsa com inchada é በጣም ብዙ ሳታ ኮሚኒቲ ያለ ከበፊቱ በጣም እያደገ ያለ ነገር ነው። መጀመሪያ የዛሬ ሀያ ሰላሳ ዓመት ኩባ የተላኩ ብዙ ተማሪዎች አሉ፣ ኢትዮጵያ ተማሪዎች እና እነሱ ተመልሶ አሁን ፕሮፌሽናል ናቸው። እዚህ ሀገር የሚኖሩ ብዙ አሉ። እነሱና ከእንደገና ደግሞ እኛ የምናስተምራቸው ሌሎችም አዳዲስ ተማሪዎች፣ ብዙ ሰዎች ሞር ኤን ሞር ኢንትረስትድ እየሆኑ ነው። ኮሚኒቲ በጣም ትልቅ ነው። ብዙ ትምህርት ቤቶች አሉ አይደል? ሳልሳ የሚያስተምሩ ብዙ በጣም ብዙ ትምህርት ቤቶች አሉ። አንድ አስተማሪ የተወሰነ ትሬን ካደረገ በኋላ በቃ ክላስ ይከፍታል፣ ያስተምራል። እንደዚህ እያሉ እኔ እንኳን የማውቃቸው ከአስራ አምስት በላይ ትምህርት ቤቶች አሉ። ሳልሳና ከሳልሳ ጋር የተገናኙ ዳንሶች አሉ። ለምሳሌ መረንጌ አለ፣ ባቻታ አለ፣ ኩምቢ አለ፣ ሳምባ ምን። አሁን አንዳንዴ ሳምባ አስተምራለሁ። ኢንተርናሽናል ታንጓ አለ፣ አርጀንቲን ታንጓ አለ፣ ሩምባ አለ ብቻቸው አለ። ዙክም ያስተምራሉ አንዳንዴ። እና ሰው በጣም ከድሮ መችስ ኢንትረስቱ በጣም ከፍ ብሏል፣ በተለይ ወጣቶቹ ላይ ብዙዎቹ ወጣቶች ናቸው ተማሪዎች። እስቲ ስለ ሳልሳ ነገርኛ። ሳልሳ በጣም ከሰው ጋር በጣም ብዙ ያገናኝሃል። ብቻዋን የምትደንሰው አይደለም። ብዙ ጊዜ ከፓርትናር ጋር ነው የምትደንሰው ሰ በዛ የተነሳ ብዙ ሰው ትታዋወቃለህ። ሁለት አይነት አደናነት አለ ሳልሳ በላቲን ሀገሮች ውስጥ እንደ ኩባ ያሉት ሀገሮች ውስጥ ሶሻል ዳንስ ተደርጎ የተያያዘ ሲሆን ብዙ አክሮባቲክ የሆነ ነገር የለውም። ማለት ብዙ አይሽከረከሩም። ብዙ አሁን ፕሮፌሽናል ላቲን ዳንሰሮች ስታይ በጣም ልዩ ነው። ሳልሳ ከተማ ውስጥ ዝም ብሎ የሚደንስ ሰው ስታይ ደግሞ በጣም ሲምፕል ነው። አይነት አይነት አለው። እዚ ሀገር ሞር የሚወደደው ወደ ፕሮፌሽናል ሳልሳ ስታይሊንጉ ነው። ሳልሳ በማት አይነት አለ። ኤል ኤ ስታይል አለ፣ ኒውዮርክ ስታይል አለ የኩባ የተለየ ስታይል ነው። በየሀገሩ ዲፍረንት ስታይሎች አሉ። እና ታይሚንጉ ራሱ ኦንደዋን ታይም እግርህን ምት ምትጀምርበት ኦንደዋን ቢት አለ ኦንደ ቱ ቢት አለ ብዙ ቴክኒክ ቴክኒክሊ የሚለያየው እና በዛ ስሙ የሚቀየር ብዙ ነገር አለው ከሳልሳ ጋር ተያይዞ የምትነግሪኝ ኤክስፒሪንስ ያለች ነገር አለ ወይም ሼር ማድረግ የምትፈልጊው? መጀመሪያ ላይ ትንሽ ያስቸግራቸው ነበር። ከካልቸራችን ጋር ወንዶች አሁን ሳት አለመድናስ ብዙም ፈቃደኞች አልነበሩም ብዙ ጊዜ። እኔ ራሴ ሳስተምር ጓደኞቼም ሲያስተምሩ የምናየው ፕሮብለም የነበረው ብዙ ጊዜ ሴቶች ብቻ ነበሩ። ወንዶች ብዙ ሴት አያደርጉም ነበርና ሴት ለሴት እያስደነሱት ነበር የምናስደርገው። ግን አንድ የፓርቲስፔት ማለት ሲጀምሩ ደግሞ ከሴቶቹ የበለጠ በጣም በቃ ተመስቀው ውስጡ የሚገቡት ወንዶቹ ናቸው። ስለነበራት የሳልሳ ልምድ ያካፈለችን ቢጤቅ ትባላለች ኢትዮጵያ ያለችው ባይላሞስ የሚባል ቦታ ሳልሳ ታስተምራለች። እኔም ለመማር ወስኝ መስታወት አረጋው ደግሞ ስለ ሳልሳ አመጣጥ እና ስለ ሳልሳ ታሪክ አጠራር ጋር እንደዚህ ሳልሳ የሙዚቃ ስልት ስረ መሰረቱ ኩባና በውሃ ከተከበበችው ደሴት ፖርቶሪኮ ነው። የሳልሳ ሙዚቃ ለነዚህ ሁለት ሀገሮች መገለጫቸው የሆነ የባህላዊ የዳንስ ሙዚቃ ነው። የሳይንስ ሙዚቃ እንደ አውሮፓውያኑ አቆጣጠር በ1970ዎቹ በዩናይትድ ስቴትስ በተለይም በኒውዮርክ ከተማ ታዋቂ የሆነ ተወዳጅነቱም እየጨመረ መጥቶ ነበር። የሳልሳ የሙዚቃ ስልት የተለያዩ የሙዚቃ ስልቶችን በውስጡ የያዘ ነው። ሞንቱኖ፣ ጉራቻ፣ ቻቻቻ፣ በትንሹ የቦለሮ እንዲሁም የፖርቶሪካውያንን ቦምባና ፕሌና የሙዚቃ ስልቶች ስብስብ ነው። ላቲን ጃዝ በመባል የሚታወቀው የሙዚቃ ስልትም በሳልሳ የሙዚቃ አቀናባሪዎች፣ በሙዚቃ ተጫዋቾች እንዲሁም የሳልሳ የሙዚቃ መለያ የሆነውና የተወሰኑ ድምጾች ላይ በመመላለስ በፒያኖ እንደማጀቢያም እንደምትመጠበቂያም የሚጫወቱት ዜማ ፒያኖ ጓጅዮስ በኒውዮርክ ሙዚቀኞች በጣም ተወዳጁና በፍጥነትም የሙዚቃ እድገት ያሳየ ነው። የኩባውያን የሳልሳ የሙዚቃ ስልት የስፓኒሽ ዜማ ጊታርና የአፍሮ ኩባውያን የምት መሳሪያ ለሰሜናውያኑ አሜሪካውያን የጃዝ የሙዚቃ ስልት ቅርብ ነው። ሳልሳ አልፎ አልፎ በሮክ አር ኤንድ ቢና በፋንክ የሙዚቃ ስልቶች ውስጥም ይደመጣል። የመጀመሪያዎቹ የሳልሳ የሙዚቃ ባንድ ኒውዮሪካን፣ የኒውዮርኮቹ የፖርቶሪካን ዘሮች ወይም ወደ ኒውዮርክ የፈለሱ ፖርቶሪካውያን በመባል ይታወቁ ነበር። መገኛው ኩባ የሆነው የሳልሳ የሙዚቃ ምት ከኒውዮርክ ወደ ኮሎምቢያና ወደ ተቀሩት የአሜሪካ ግዛቶች በፍጥነት ተስፋፍቶ ተወዳጅነቱንም እንደጠበቀ በዓለም አቀፍ ደረጃ በመደመጥ ላይ ይገኛል። ጋቢና ቪኦኤ። የተከበራችሁ አድማጮቻችን የምታደምጡት ጋቢና ቪኦኤ ከዋሽንግተን ዲሲ በቀጥታ ከአሜሪካን ድምፅ ሬዲዮ የሚተላለፍላችሁን ነው። ስቱዲዮ ፎርቲ ላይ እንገኛለን። ዲጄ ፋት ሱኒንግ፣ ፕሮዲሰር የማክናዳም ብራውን ኢንጂነሪ ደግሞ ሉናስ ሴራሚክስ ይባላል። ኢንጂነር ሽበሺ እንግዲህ የመጀመሪያዎቹ አንድ ሺ ሁለት መቶ ኢትዮጵያውያን ተማሪዎች ከኢትዮጵያ ወደ ኩባ ተልከው ከተማሩት ውስጥ አንዱ ናቸው። ኢንጂነር ሽበሺ በጣም ብዙ ነገር ነው ያወራ ነው። ሙሉ ኢንተርቪውን ቪኦኤ ዌብሳይት ላይ አማሪክ ቪኦኤ አማሪክ ወይም የቪኦኤ አማርኛ ዌብሳይት ላይ እናስቀምጠዋለን። ግን የመጀመሪያ ቀን ኩባ ሲገቡ የነበረውን አቀባበል እንዲህ አድርገው ገልጸውልኛል። እስቲ እናድምጠው። ጁላይ ዘጠኝ ሀቫና ገባን አልኩ። በኔክስት ዴይ ወጣቶች በሴት ገባን። ለመጀመሪያ ጊዜ ፊደል ካስትሮን ያገኘ ናቸው። ሁልጊዜ እንግዲህ በየሀገሩ የሆነ ናሽናል ሴሌብሪቲ ዴይ አለ አይደለ? ጁላይ ትንቲ ሲክስት የፊደል ካስትሮ የንቅናቄው ስም ጁላይ ትንቲ ሲክስት ነው የሚባለው። ምክንያቱም ፓርቴል ሞንካዳ የሚባለውን ከፍተኛ ሚሊተሪ ቤዝ ያጠቁበት ቀን ስለሆነ የትግል ስማቸው ጁላይ ትንቲ ሲክስት ነው የሚባለው። ሁሌ ኩባ ውስጥ ጁላይ ትንቲ ሲክስት ይከበራል እና የዛን አመት የሚከበረው በእያንዳንዱ ክፍለ ሀገር ከተማ ውስጥ ነው የዛን አመት እኛ የገባን አመት እዛ ወጣቶች ደፍት ኢዛ ዛመቱን ነበር የሚከበረው ጁላይ ዘጠኝ ገብተን ጁላይ ትንት ስክስ እዛ ንግግር ያደረጉልን እዛው እስር ቤት ያለ ትልቅ የህዝብ መሰብሰቢያ ሜዳ ላይ ነው። ገና እንደገቡ የመጀመሪያ የውጭ ሀገር ዜጎች እንግዲህ ለሴቶች ገብተዋል። አሁን እንቀጥላለን፣ አፍሪካን እንረዳለን። እነ ልጆች ችግረኞች ናቸው። እኛ ተቸግረን፣ ሌላው ደግሞ ከኛ የተባሰ ያለ ዝም ማለት አንችልም ብለው እስቲ አሁን በቅርቡ የገባቸው ኢትዮጵያኖች የታሉ ብለውን ነው እኛ ብለን እጃችንን ስናወጣ ቋንቋም አንችልም ነግረው ኢትዮጵያ ሲባል ወርደው ሁላችንንም ጨብጠው እንደፊት ያሉት ምናምን። ከዛ በኋላ እስቲ ከሁላችሁም ሁላችሁንም መቼም ሰላም ማለት አልችልም ትንሿን ልጅ አምጡልኛሉ። የዛን ጊዜ ፖክ የነበረችው ሕፃን ልጅ አልማዝ ነሲሳ ትባላለች። እሷን ጠሩ እናቀፏት። ከዛ በኋላ ትልቁን ወንድ ደግሞ አቅርቡልኛሉ ያሉ ደባለቄ መላኩ ሚባል ነበር። እነሱን ተዋወቋቸውና ሄዱ። ከዛ በኋላ የዓለም መሪዎች ኩባን በሚጎበኙበት ጊዜ መጥቶ የወጣቶች ደሴት ሴትን ሳይጎበኙ ይሄድም ዛሬ ጉብኝቱ የተጠት ወደ ከሆነ ነገ አንጎላ ነው ወደ አስራ አምስት ሀገሮች አለን ዛ ናሚቢ አለ የጋና አለ የሰሀራ አለ የሞዛምቢክ አለ የየመን አለ አስራ አምስት ሀገሮች ናቸው ገብተዋል። እና የአንዳንዱ ፕሬዚደንት ሲመጣ ይጎበኛሉ። እኛ ጋር እንዳጋጣሚ አጋጣሚ ወቅት ኖት ደሴት እያለው የጀርመኑ ፕሬዚደንት ሬቾኔከር መጥተዋል። የሮማንያ ነው ቡልጋሪያ ፕሬዚደንት ሮድ ጂፍኮፍ መጥተዋል። የጋናው ፕሬዚደንት ሮሊንስ መጥተዋል ብቻ ምን ልበልህ በመጡ ቁጥር ገና ሲገቡ መድረክ ላይ ሲሉኛ ኢትዮጵያ ትፈልፈን ስም ይጠራሉ አልማዝ የሳለች ይላሉ ገብተዋል ያን ያህል ነበር ቀረቤታው ነው ማለት ከዛም በኋላ አንድ ጥያቄ ወደ መጨረሻ ላይ ጠይቅያቸው ነበር ኩባ በነበሩት ቆይታ በጣም የሚገርሙት ወይም የሚያሳዝኑት ወይም የሚያስደስቱት በቃ ከጭንቅላቱ የማይጠፋ ነገሮች ብዬ ጠይቅያቸው ሁለት ነገሮች ነግረው ነበረ አንዱ የሚያስቅ ነው። አንዱ ደግሞ ደስ የሚያሰኝ ነው ማለት አዎ ደስ የሚያሰኝ ነው። ደስ የሚያሰኝ ነው። መርጨላችኋለሁ። እስቲ አድመጡ። የኢትዮጵያ የሰባሰባት ድርቅ፣ ያ እዛ እንግዲህ በጣም ብዙ ሰው ተራበተ ብሎ በጣም ከፍተኛ ሀዘን ላይ ነው የነበረው። እና በቃ እኛን ያያሉ። እኛን ሲያዩ ያዝናሉ። የዓለም ሚዲያዎች በሙሉ የሚሉት ያንን ነው። ራሽ የአሜሪካ ዘፋኞች ተሰባስቦ እነ ማይክል ጃክሰን ላይነሮች እና ሃሪ ቤላፎንቴ ደግሞ አርባ ስድስት ዘፋኞችን አሰባስበው ዊ አር ዘ ወርልድ ዘፍጠ ነው ገብተዋል። አሁን በቀን በቀን በቴሌቪዥን የሚታየው ያ ነው። አሁን የዛን ጊዜ አሜሪካ ማይክል ጃክሰን አርባ አምስት ሚሊዮን ዶላር የሚሰጡት ያሰባሰቡት እነራሻ ደግሞ ጠቅላላ ይሄ የሰፈራውን ፕሮግራም ትራንስፖርቱ፣ ነዳጁ ምናምን ነው የቻሉት። የአለም ህዝብ ኢትዮጵያን እየረዳ ነው ያለው። አሁን የፈለገው መንግስት ተብሎ ህዝብ እናድን ነው ገብተዋል። አሁን የዛን ጊዜ እንግዲህ ኩባ ስብ የምታደርገው እርዳታ አላት። ኩባ ዶላር የላትም። ኢትዮጵያን ለመርዳት የምታደርገው ሂውማኒታሪያን ኤድ ራሱ ሌላው የማያደርገው ነው። እና አንድ ነገር ማድረግ ነበረባቸው። ቁጭ ብለን ቴሌቪዥን እያል ግን ብሬኪንግ ኒውስ በቴሌቪዥን ይተላለፍላል። ከዜና በኋላ ፕሬዚደንት ፊደል ካስትሮ ለኩባ ሕዝብ መግለጫ ይሰጣል ይላል። አሁን አስሬ ያ ብሬኪንግ ኒውስ አለ። ኦስቲያን ብለን እንጠብቃለን። ይገርማል። የኩባዝ መሪውን ይወዳል። ገብተዋል እንደ ሌላው ህዝብ አይደለም። ሌላው ህዝብ ግማሹ ይወደዋል፣ ግማሹ አይወደውም። እኛ ሀገር ብትመጣ ሁሉም መሪውን አይወድም። ከምኒልክ ጀምሮ ወደል እና የኩባ ህዝብ ግን ኦልሞስት ሰማንያ ወይም ዘጠና ፐርሰንት ህዝቡን ይወዳል እና ፊደል ካስትሮ ንግግር አይደለም ኩባዎች እኛ ቁጭ ብለን የምንሰማው ሁለት ሰዓት ተኩል ላይ የምሽቱ ዜና አለቀ፣ ካሜራው ኦን ሆነ፣ መተላለፍ ጀመረ። እኛ ኢትዮጵያኖች ትንግጠናል፣ ወሮናል፣ ገብተዋል የወቅቱ ፖለቲካ የኢትዮጵያ ረሃብ ስለሆነ የሆነ ነገር እኛም በተመለከተ ሚል ነው የሚል ብቻ ስጋጫ አለን በልባችን። እኛ እዛ ዩኒቨርሲቲ ነበረን፣ ናይንቲን ኤቲ ፋይቭ ነው በፈረንጆች እችለን እያየን ገና ንግግራቸውን ሲጀምሩ ምንድን ያሉት፣ በአሁኑ ሰዓት እና በአሁኗ ደቂቃ እችን መግለጫ ሳደርግላቸው በሺህ የሚቆጠሩ ኢትዮጵያ ሕፃናት እና ኢትዮጵያውያን አረጋውያን በረሃብ እያለቁ ነው። ኩባ እንደ አሜሪካን ዶላር መስጠት አትችልም፣ እንደ ራሻ መዳጅ መጋዝና ትራንስፖርት ማቅረብ አንችልም። ምክንያቱም አቅማችን ሁላችን እናውቀዋለን። እኔ ግን ህዝቤ ከነሱ በላይ ሊሰጠው የሚችለውን ነገር ስለምተማመን ህዝቤን የምጠይቀው ከነገ ጀምሮ የኩባ ልጅ በሚሞቱት ሰዎች የደም እርዳታ ልገሳ ልገታ እንዲሰጣሉና ጨርሻለሁ ብለው ብድግ ብለው ተነሱ። ታውቃለህ፣ አሁን ያኔ ቁጭ ብለን የቀረሩ ኢትዮጵያ ነች። ክውን ያለ ደም እዚህ እንግዲህ አስብ ዘመድሆን ፕሬሽን ሲደረግ ደም ስጡ ሲባል እኔ ደሜን በዚህ ነው ችግር አለ ፕሬሽ ነው ያሉ ሰው ለኢትዮጵያ ህዝብ ደምን ለግስ ነው የተባለው። አሁን ቁጭ ኢትዮጵያ ውስጥ ያለው የፖለቲካ መዋቅር እዛም አለ አዮማ ይተማ የሚባል ተሰባሰቡ። ተሰበሰብን ጎበዝን ቤት ነው እኛ ግንባር ቀደምን ሆን ተባል። አሁን ሀቫናን ያለው ሀቫና የዛን ጊዜ አምስት መቶ አራት ተማሪዎች አለን ኢትዮጵያውያን ውስጥ በተለያዩ ዩኒቨርሲቲዎች እኔ ያለሁበት ዩኒቨርሲቲ ደግሞ ዩኒቨርሲቲ ሲቲ ወይም ዩኒቨርሲቲ ከተማ የሚባል ነው። ኮሀይ ነው የዛን ጊዜ ዘጠና ስድስት ኢትዮጵያኖች ነበሩ። ከዘጠና ስድስት ኢትዮጵያኖች አስራ ስድስት ሴቶች ናቸው። ተሰበሰብን አዳራሽ ገባን። ግንባር ቀደም እንሂድ ተባለ። እንግዲህ ከዚህ በፊት የወር ፖኬት መንያችን ለሁለት ወር ሰጠናል። አሁን ይሄ ከባዱ ነው። ስለዚህ እኛ አርያ ነው እና ፊትነት ግማሹ ጠዋት ነው የሚባለው፣ ግማሹ ከሰዓት ነው። በቃ ለኤምባሲ ይነገርልን ና ለጤና ጥበቃ ኢትዮጵያኖች አባና የሚገኘው ሴንትራል ክሊኒክ እና የተወሰነ ቦታ ልንሰጥ ይደረግ የሚሰባሰብ ተባለ። እኛ ልንሰጥ ሄድን። ልንሰጥ ስንሄድ እንግዲህ ክላስ ስላለን አስራ ሁለት ሰዓት አርጉልናል፣ ናቸው እሺ፣ ችግር የለም አሉ። የኩባ ክሊኒክ ሀያ አራት ሰዓት ሁሉም ነው የሚሰራው። ተረኛ መድኃኒት ቤት፣ ተረኛ ክሊኒክ የለም። ሴንትራል ቬዳዶ ያለው ክሊኒክ እዛ ተብሎ መመሪያው ተላለፈልን። በኛ ኮሚቴዎች ተሰብስበን ሄደን አስራ ሁለት ሰዓት ልንሰት፣ በህይወቴ የደነገጥኩት ለመጀመሪያ ጊዜ ክሊኒኩ ተዘግቶ ጠበቀ። እንዴት ነው ይሄ ነገር? ይሄ ነገር ሳቦታጅ ያለው እንዴት ይዘጋል? ሰጣለን ስንል መልስ የሚሰጠን የለም። ሀበሻው ሲመጣ ሲሰለፍ፣ ሲሰለፍ ክላስ ሁለት ሰዓት ያለዋል። እንዴት ነው በቃ እንደጭምጹ መግሮምረው ሰልፋችን ይዘናል እዚህ በሱ ላይ ወይም ታክሲ ላይ እንደምትገባው እየተጋፋ አይደለም። አንድ ሰው ሲመጣ መጨረሻ ማን ነው ይልና ይቆማል። ከሱ በኋላ ሌላ ሰው መጥቶ መጨረሻ ነው እኔ ነኝ ይላል። ሰልፉ ይቀጥላል። ገብተዋል በኋላ ሁለት ሰዓት ይላ ምንድን ነዋል። ኮች መልስ አይመልሱልንም። በኋላ ለካኛ ማታ ተሰብስበን የተነጋገር ነው ፕሬዚደንት ፊደል ካስትሮ ሰምተው ኢትዮጵያኖች አይደሉም እኔ ነ እንደምሰጠው ብለው ልካ እሳቸው ናቸው ያዘዙ ከኔ ፊት ማንም አይሰጥም ብለው። እኛ አላወቅንም ተሰልፈን ቆመናል። ልክ ሁለት ሰዓት ሲሆን ከኋላ ድምፅ እንሰማለን። ዞር ብለ ስናይ ከኋላ እየጨበጡ ይመጣሉ። ወደፊት እኔ ወደ የመጀመሪያዎቹ ሀያዎቹ ውስጥ ነበር የተሰለፍኩት። መቶ አይዟቸው፣ እኔ ነኝ ያዘጋው። ሰምቻለሁ የተባባላችሁትን። ከእናንተ ፊት ግን እኔ ነኝ መጀመሪያ በሚሰጠው ግንባር ቀደም አሉና፣ ወደ ክሊኒኩ ሲገቡ፣ ለካ የኩባ ጠቅላላ ሚዲያው ምኑ ካሜራ ደቅኖ እየጠበቀ ነው። ለካ እኛ አስፈልፈን ስናጉረመርም እየሰሙን ነው። ገብተዋል። እሳቸው ልክ ደማቸውን ሲለግሱ በኩባ እንትን አለ። መጨረሻ ላይ የኩባ ደም ባንክ ሞላ፣ አቁሙ ተብሎ ነው ያቆመው። ገብተዋል። ይህንን ማን ይዘጋሃል? ገብተዋል። እና ይህ ትዝታ በህይወት የማረሳው ትልቁ የኩባ ትዝታ ነው። ያዳመጣችሁት ኢንጂነር ሺበሺ ቃሳ ይባላል ስለ ኩባ ቆይተው ነበር ያወራል። ስምንተኛ ክፍል እያለ ነበር ወደ ኩባ የሄዱት። ከዛ በኋላ ደግሞ የተለያዩ ነገሮችን አውርተናል። ኢንተርቪውን ሙሉ ቃለ ምልልስ ቪኦኤ አማሪክ ዌብሳይታችን ላይ እንዲሁም ፌስቡካችን ላይ ሼር እናደርገዋለን። የኩባ ህዝብ እንግዲህ ለኢትዮጵያ ደሙን ሁሉ ሰጥቷል። በጣም ደስ የሚል ታሪኮች ያጫወተኝ ኢንጂነር ኢንጂነሪሽ በቺ በጣም በዚህ አጋጣሚ ላመሰግነው ፈልጋለሁኝ። ዲጄ ፋቱ ነበርኩኝ እንግዲህ በዚህ አጠር ባለች በሰላሳ ደቂቃ ውስጥ ስለ ፕሬዚዳንት ኦባማ ጉብኝት መነሻ ስለ ኩባ ያዘጋጀው ፕሮግራም ይህንን ይመስላል። ስላደመጣችሁኝ በጣም አመሰግናለሁ። ፌስቡክ ላይቭ ላይም ስለ ሰጣችሁኝ አስተያየት በጣም አመሰግናለሁ። ከስርም ኮመንት ብት ጽፉ እና የምትፈልጉትም ወደፊት እንድሰራላችሁ የምትፈልጉት ፕሮግራሞችም ካሉ ኮመንት አድርጉልኝ ከስር። በጣም ነው ማመሰግነው። ዲጄ ፋሱ ነኝ። ጋቢና ቪዮኤ እና ያደመጣችሁት፣ ትዊተር ላይ እና ፌስቡክ ላይም አምሃሪክ ቪዮኤ አለ አድምጡን። እንወዳችኋለን። መልካም ሳምንት። I'm in love with